You, the America Adams Radio Tabano. <laughs> በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ የሚተላለፈውን ስርጭታችንን የሐሙስ ምሽትን ጀምረናል። ጤና ይስጥልን ክቡራትና ክቡራን እንደምናመሻችሁ። የምናስተናግዳችሁ ሶሎሞን አባትና ቆንጂት ታየነን። ያ በየግዜው ይህ ስራ እየተሰራ ስለሆነ ቁጥሩ ከባለፈው የሚጨምር ነው የሚሆነው። ዝርዝር እስከ መጨረሻ ምን ያህል ይሆናል የምለው የመጨረሻው ደረጃ ቁጥሮቹ ሲያልቅ ክሱን በዝርዝር የምንገልጸው ነው የሚሆነው። የፌዴራል ጠቅላይ አቃቢ ሕግ የህዝብ ግንኙነትና ኮሚኒኬሽንስ ዳይሬክተር ናቸው የሰማችኋቸው። በአብይ ርዕስ ዘገባ ይዘናል። መንግስት ለአንድ ሳምንት የሚዲያ ግብአት ብቻ አድርጎ ከአሁን በፊት እንደምናያቸው መሆን መቻል አለበት። በሙስናውም ዘርፍ፣ በሰማዊ መብት ጥሰቱም ዘርፍ፣ በሌላኛውም በማንኛውም ወንጀል ውስጥ የተሳተፉ ሰዎችን የመያዙ ስራ እስከታች እስከ ቀበሌ መውረድ መቻል አለበት። የባህር ዳር ከተማ ነዋሪ አቶ አሸናፊ አካሉን ድምፅን የሰማ ነው። በፖለቲካ ምክንያት ለአምስት ዓመታት ታስረው የስቃይ አያያዝ ተፈጽሞብኛል ይላሉ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስረኛ ወንጀል ችሎት መንግስት ለጀነራል ክንፈ ዳኛው ጠበቃ እንዲያቆምላቸው የሰጠውን ትዕዛዝ አንስቷል። በሌሎች መዝገቦችም የተለያዩ ትዕዛዞችን ሰጥቷል። ዛሬ በቁጥጥር ስር የዋሉት አቶ ያሬድ ዘሪሁንና ኮሎኔል አሰፋ ዮሐንስ ደግሞ ለነገ ተቀጥረዋል። በአብይ ርዕስ ዝርዝሩን እናቀርባለን። በቅርቡ ቱርክ ኢስታንቡል ከተማ ውስጥ በሚገኘው የሳዑዲ አረቢያ ቆንስላ ጋዜጠኛ ጀማል ካሾግጂን የገደሉ ተብለው የተጠረጠሩት አምስት ሰዎች በሞት እንዲቀጡ እንዲፈረድባቸው የሳዑዲ አረቢያ አቃቤ ሕግ ጠየቁ። የዋሽንግተን ፖስት ጋዜጣ አምደኛና የሳዑዲ አረቢያው አልጋዋራሽ ልዑል መሐመድ ቢን ሳልማን ነቃፊ እንደነበር የሚነገረው ሀሾግዢ፣ ባለፈው በአውሮፓውያን የዘመን አቆጣጠር ኦክቶበር ሁለት ወይም በኢትዮጵያ ጥቅምት 22 ቀን ሳዑዲ ቆንስላ ውስጥ መገደሉ ይታወሳል። ዛሬ የአቃቤ ሕጉ ጽህፈት ቤት ቃል አቀባይ በሰጡት ቃል ሀሾግዢን የሚገድል መርዝ በመርፌ ወግተውት ሲሞት አስከሬኑን ቆራርጠውታል ብለዋል። ሀሾግዢ ቆንስላው ከገባ በኋላ ደብዛው የጠፋው ጋዜጠኛው ምን እንደሆነ የሳውዲ መንግስት የተለያየ መግለጫ ሲሰጥ ቆይቷል። አንዴ ከቆንስላው ራሱ ወጥቶ ሄዷል፣ አንዴ ድብድብ ተነስቶ በዚያ መሃል ሞቷል፣ ጋጠ ወጦች በራሳቸው ተነሳስተው ገድለውታል ሲል መቆየቱ ሲዘገብ ቆይቷል። አቃቢ ሕግ የሞት ቅጣት እንዲፈረድባቸው የጠየቀው ሃሾግዢ እንዲገደል ትዕዛዝ በሰጡና ወንጀሉን በፈጸሙ ተከሳሾች ላይ መሆኑን ገልጾ ሌሎች ከወንጀሉ በተያያዘ የተከሰሱ ስድስት ሰዎች ደግሞ እንደየአግባቡ ቅጣት እንዲፈረድባቸው ጠይቀናል ብሏል። ሳውዲ ቱርክን በግድያው ጉዳይ ያሏትን ማስረጃዎችና ሌሎችን መረጃዎች በመስጠት እንድትረዳት መጠየቋ ተገልጿል። ቱርክ ቀስ እያለች ስለ ጉዳዩ ያላትን መግለጫ ይፋ እያደረገች መሆኑም ይስተዋላል። የቱርክ ፕሬዚደንት ራችብ ታይብ ኤርዶዋን ካሾግዥን ግደሉ የሚለው ትዕዛዝ የተሰጠው የሳውዲ መንግሥት ከፍተኛ እጅግ ከፍተኛ ባለሥልጣንነት ደረጃ ላይ ያሉ ሰዎች ናቸው ማለቱ ይታወሳል። የሳውዲ ባለሥልጣናት የአልጋ ወራሽ ሳልማን እጅ የለበትም ሲሉ አስተባብለዋል። ይህ በዚህ እንዳለ ዩናይትድ ስቴትስ በጋዜጠኛው ግድያ እጃቸው አለበት በተባሉ አስራ ሰባት የሳውዲ ሰዎች ላይ ማዕቀብ ደንግጋለች። ማዕቀቡ ከተጣለባቸው መካከል አንደኛው የአልጋ ወራሽ ሳልማን ከፍተኛ ርዳት የነበሩ ሳኡድ አልሃታኒ እና የሳውዲ ዋና ቆንስል ሞሐመድ አሎታቢ የሚባሉ ናቸው። የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቭን ምኑችን ዛሬ በሰጡት መግለጫ ዩናይትድ ስቴትስ የሚኖርና የሚሰራ የነበረውን ጋዜጠኛ በጭካኔ በመግደል ተጠያቂ የሆኑ ግለሰቦች ለድርጊታቸው ተገቢውን ቅጣት ማግኘት አለባቸው ብለዋል። እንግሊዝ ከአውሮፓ ሕብረት አባልነቷ ሊያፋታት ይችላል ተብሎ የቀረበውን አነታራኪ ስምምነት የተቃወሙ ብዙ ሚኒስትሮች ስራቸውን እየለቀቁ ናቸው። ስድስት ያህል ሚኒስትሮች የቀረበውን ሐሳብ በመቃወም ስራቸውን በፈቃዳቸው የለቀቁ ሲሆን በምክር ቤት ውስጥ ያሉ ወግ አጥባቂ ህግ አርቃቂዎች ደግሞ ጠቅላይ ሚኒስትሯን ቴሬሳ ሜይን ከስልጣን ለማንሳት እያሴሩ ነው ተብሏል። ዘገባ ይኖረናል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ባለፈው ሳምንት የተካሄደው የዩናይትድ ስቴትስ አማካይ ዘመን ምርጫ ፍሎሪዳ ክፍለ ሀገር ላይ የተሰጡት ድምፆች ድጋሚ ቆጠራው ቀጥሏል። የህዝቡን ትኩረትም እንደሳበ ነው። የዩናይትድ ስቴትስ የወረዳ ፍርድ ቤት ዳኛ ማርክ ዋርነር በፊርማዎቻቸው መዛባት የተነሳ ድምፃቸው ያልተቆጠረላቸው መራጮች እስከ ፊታችን ቅዳሜ ከሰዓት በኋላ በሚኖረው ጊዜ እንዲያስተካክሉ መመሪያ ሰጥተዋል። ለፍሎሪዳ አገረገዥነት አሸናፊው ብቻ ሳይሆን ሪፐብሊካኑ አገረ ገዢ ሪክ ስካት ዲሞክራቱን ሴኔተር ቢል ኔልሰንን በ12500 ድምፅ እየመሩ በመሩበት ቁልፍ በሆነው የመወሰኛ ምክር ቤት የክፍለ ሀገሯ አባል ምርጫም እስካሁን ድምዳሜ እንዳላገኘ የሚታወቅ ነው። ክቡራትና ክቡራን፣ አሁን የደረሰንም ዜና አለ። ተጠርጣሪዎቹ ገና ከየጎሪያቸው ይቅርታ፣ ወንጀለኞች ገና ከየጎሪያቸው ይወጣሉ ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ይህን ያስታወቁት በሌብነትና በሰብአዊ ጥሰት ተጠርጥረው እየተያዙ ያሉ ሰዎችን አስመልክተው በሰጡት መግለጫ ነው። ወንጀለኞቹን የማደኑና ፊት የማቅረቡ ሂደት ገና ይቀጥላል፣ ተጀመረ እንጂ አልተፈጸምም ብለዋል። ጠቅላይ ሚኒስትሩ በተጠርጣሪዎቹ የተፈጸመውን ወንጀል ካንሰር ሲሉ የገለጹት ጠቅላይ ሚኒስትር አብይ ሁላችንም ልንከላከለው የሚገባ ነው ሲሉም አሳስበዋል። በአብይ ርዕስ ዘገባ ይኖረናል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የሳውዲ ይቅርታ የሰሜን ኮሪያ መሪ ኪም ጆንግ ኡን ሊያካሂዱ የታቀደው ሁለተኛው ጉባኤያቸው ውጤቱ ሰሜን ኮሪያ ስላሏት የኒውክሌየር መሳሪያ ጣቢያዎች ዝርዝሩን ማቅረብ ሊሆን እንደሚገባው የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ አሳስበዋል። ማይክ ፔንስ ለኤንቢሲ ቴሌቪዥን በሰጡት ቃል በጊዜያዊነት እንደ አውሮፓውያን አቆጣጠር በመጪው ዓመት መጀመሪያ ላይ እንዲሆን የታገደው የሁለቱ መሪዎች ሁለተኛ ጉባኤ የኑክሌር ጣቢያዎቿን ማለትም የፒዮንግያንግን በተመለከተ ማረጋገጥ በሚቻል ደረጃ እቅድ ላይ ስምምነት የሚደረግበት መሆን ይኖርበታል ብለዋል። ምክትል ፕሬዚደንቱ የሰጡት ይህ መግለጫ ፕሬዚደንት ትራምፕና የሰሜን ኮሪያው መሪ ባለፈው ሰኔ ወር ሲንጋፖር ላይ ታሪካዊ ጉባኤያቸውን ካደረጉ ወዲህ ለፒዮንግያንግ የቀረበላት ይፋ የሆነ ጥያቄ ሳይሆን እንዳልቀረ ተነግረዋል። አፍጋኒስታን ውስጥ ታሊባን እንደገና ጥቃት አደረሰ። በዛሬው ጥቃት ከኢራን ጋር በሚያዋስነው በምዕራባዊው ፋራህ ክፍለ ሀገር ባደረሰው ጥቃት ከአርባ የሚበልጡ የመንግሥት ወታደሮችን ገድሏል። የሚበዙት ወታደሮች የተገደሉት ሌሊቱን ታጣቂዎች በፖሊስ ጣቢያ ላይ ከፍተኛ ጥቃት በከፈቱባት ባላ ቡሎክ በሚባል ወረዳ ውስጥ መሆኑ ተገልጿል። አንድ ከፍተኛ የክፍለ ሀገሩ ፖሊስ ባለሥልጣን ለቪኦኤ በሰጡት ቃል ለበርካታ ሰዓታት በቀጠለው ከባድ ውጊያ የወረዳውን የፖሊስ አዛዥ ጨምሮ 32 የጸጥታ አባላት ሲገደሉ ዘጠኝ የፖሊስ አባላት ቆስለዋል። ሌሎች 12 ደግሞ የደረሱበት ጠፍቷል። ዜናው አበቃ አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ህዳር 6 ምሽት ፕሮግራማችን ነው። ዓላማውን ለማስፈጸም የሚታገል ቡድን ከተገኘ ያንንም ወደ ሰላማዊ ትግል ለመመለስ ነው ቅድሚያ ተሰጥቶ የሚሰራው። ከዛ ውጭ ከሆነ ግን የህግን የበላይነት የማስከበር ግዴታ ስላለበት በወሰነው መንገድ መንግስት ሁኔታውን መቆጣጠር ይችላል። አቶ ቶሌራ አደባ የኦሮሞ ነጻነት ግንባር ቃል አቀባይ ናቸው። አነጋግረናቸዋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የምሽቱ አብይ ርዕስ ወንጀለኞች ገና ከየጎሬያቸው ይወጣሉ ሲሉ ጠቅላይ ሚኒስትር አብይ አሕመድ አስታውቀዋል። ጠቅላይ ሚኒስትሩ ይህን ያስታወቁት በሌብነትና በሰብአዊ መብቶች ጥሰት ተጠርጥረው እየተያዙ ያሉ ሰዎችን አስመልክተው ዛሬ ባወጡት መግለጫ ነው። ወንጀለኞቹን የማደንና ሕግ ፊት የማቅረቡ ሂደት ገና ይቀጥላል። ተጀመረ እንጂ አልተፈጸመም ብለዋል። ጠቅላይ ሚኒስትሩ በተጠርጣሪዎቹ የተፈጸመውን ወንጀል ካንሰር ሲሉ የገለጹት ጠቅላይ ሚኒስትር አብይ ሁላችንም ልንከላከለው የሚገባ ነው ሲሉ አሳስበዋል። ከጠቅላይ ሚኒስትሩ ጽሕፈት ቤት የተላከለትን መግለጫ የተመለከተው እስክንድር ፍሬው ተከታዩን ዘግቧል። ዓለምን ጉድ ባሰኘ ሌብነት፣ በሰብአዊ መብት ጥሰት የተጠረጠሩ ሰዎች በቁጥጥር ስር ከዋሉ በኋላ የመጀመሪያው አስተያየት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጠቅላይ ሚኒስትር ዶክተር አብይ አህመድ ያወጡትና ጽሕፈት ቤታቸው ለአሜሪካ ድምፅ የላከው መግለጫ ካንሰርን በጋራ እንከላከል የሚል ርዕስ ያለው ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ያወጡትና ጽሕፈት ቤታቸው ለአሜሪካ ድምጽ የላከው መግለጫ ካንሰርን በጋራ እንከላከል የሚል ርዕስ ያለው ነው። ወንጀለኞችን ተጠያቂ እንደሚያደርጉ ሲገልጹ የቆዩት የኢትዮጵያው ጠቅላይ ሚኒስትር ዛሬ በመግለጫ ብቅ ያሉት በተግባር የተሰራውን ለማብራራት ነው። መንግስት ለህዝቡ የገባውን ቃል መጠበቁን በመግለጫቸው መግቢያ ጠቅሰዋል። በሰብአዊ መብት ጥሰት ሀገርን በመዝረፍና የዚችን ሀገር መጻኢ ተስፋ ለማጨለም የሚንቀሳቀሱ ወንጀለኞችን ተከታትሎ ለፍርድ ለማቅረብ ተግቶ እየሰራ ነው ብለዋል። በአገሪቱ የሚፈጸመው ግፍና መከራ ያንገፈገፈው ህዝብ አደባባይ ወጥቶ ፍትህ መጠየቁን ጠቅላይ ሚኒስትሩ በመግለጫቸው አስታውሰዋል። ሀገር ተዘርፋ ወገንም ተሰቃይቶ ከማለቁ በፊት ለውጥ እንዲመጣት አግሎ አሁን ለደረስንበት የተስፋ ዘመን አድርሶናል ነው ያሉት። መንግስትም የሕዝብን ጥያቄ መመለስ ውዴታው ብቻ ሳይሆን ግዴታውም ነው ሲሉ አክለዋል። ጠቅላይ ሚኒስትሩ እንዳስረዱት ፍትህን ማረጋገጥ ማለት ደግሞ ሁሉንም ዜጋ በህግ ፊት እኩል ማድረግ ነው። አገራችን የቤትና የእንጀራ ልጅ ሊኖራት አይችልም ሲሉን የገለጹት ከዚህ አንጻር ቢሊዮኖችን መዝብሮ በነጻነት የሚኖርና አንድ ብር አቶ ከቆሻሻ ገንዳ ውስጥ ምግብ የሚፈልግ ሁለት ዜጋ ሊኖራት አይገባም ብለዋል። ባለፉት 27 ዓመታት ከተፈጸሙ የሰብአዊ መብት ጥሰቶች አንጻርም ዜጎችን በሁለት ከፍለው ተመልክተዋል ጠቅላይ ሚኒስትሩ የውጭ ጠላት እንኳን የማይፈጽማቸውን አሰቃቂ ሰይጣናዊ መከራዎች በሕግ ማስፈጸም ስም በዜጎች ላይ አድርሰው የሰላም እንቅልፍ ተኝተው የሚያድሩ ሲሉ የገለጿቸውን በአንድ በኩል የመከራ ዳፋ የወረደባቸው አካልና ህሊናቸው የተጎዳና ተሸማቀው የሚኖሩ ያሏቸውን ደግሞ በሌላ በኩል አስቀምጠዋል። አገሪቱ እንደዚህ ሁለት አይነት ዜጎች ሊኖሯት እንደማይችሉም አመልክተዋል። ኢትዮጵያ ለውጥ እንዲመጣ መስዋዕትነት የሚከፍሉና ለውጡ እንዲጨናገፍ ሌሎችን የሚሰዉ ሁለት አይነት ዜጎች ሊኖሯት እንደማይችሉም ገልጸዋል። ጠቅላይ ሚኒስትሩ ጠቅላይ ሚኒስትር አብይ አህመድ በዚሁ መግለጫ ወንጀለኞቹን የማደኑና ለሕግ የማቅረቡ ሂደት እንደሚቀጥልም አስታውቀዋል። ተጀመረ እንጂ አልተፈጸመም ነው ያሉት። ጠቅላይ ሚኒስትር አብይ በዚሁ መግለጫ እንዳሉት ወንጀለኞች ብሔርን መደበቂያ ለማድረግ ይሞክራሉ። ሲበሉ ዞር ብለው ያላዩትን ህዝብ ሲያዙ ይፈልጉታል። ራሳቸው የዘረፉትን ህዝብ ሲደረስባቸው ለመደበቂያነት ይፈልጉታል በማለት ነው ያብራሩት። ወንጀለኛ ወገንም፣ ብሔርም፣ ዘርም ሞራልም የለውም ያሉት ጠቅላይ ሚኒስትሩ፣ ወንጀለኛ ወገን ቢኖረው ኖሮ ሌባ ልጅ ሌብነትን ከእናቱ መቀነት ባልጀመረ ነበር፣ ነፍሰ ገዳይም ወንድሙ ወይም ሚስቱ ላይ ባልጨከነ ነበር ብለዋል። ወንጀልና ካንሰር አንድ መሆናቸውን በመግለጽም ሁላችንም ልንከላከለው የሚገባ የጋራ ኃላፊነታችን ነው ሲሉ አሳስበዋል። ወንጀለኞቹ ገና ከየጎሪያቸው ይወጣሉ በማለትም የኢትዮጵያው ጠቅላይ ሚኒስትር የሂደቱን ቀጣይነት አረጋግጠዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከሙስናና ከሰብአዊ መብት ጋር በተያያዘ በቁጥጥር ስር የሚውሉት ሰዎች ቁጥር እየጨመረ መምጣቱን የፌዴራል ጠቅላይ አቃቤ ሕግ አስታውቋል። የብሔራዊ መረጃና ደህንነት አገልግሎት የቀድሞ ምክትል ዋና ዲሬክተርና የፌዴራል ፖሊስ ኮሚሽን ኮሚሽነር ጄነራል አቶ ያሬድ ዘሪሁን ወደ ኬንያ ለመሸሽ ሲሞክሩ ትናንት ማምሻውን ተይዘው ዛሬ ፍርድ ቤት መቅረባቸውን ጠቅላይ አቃቤ ሕግ አስታውቋል። ከዚህ ቀደም የተሰጠው መግለጫ ተጠርጣሪዎቹን የመለየቱ ስራ እዚህ ደረጃ ደርሷል እንጂ አብቅቷል የሚል እንዳልሆነም ጠቁሟል። ጠቅላይ አቃቤ ሕግ እስክንድር ፍሬው የፌዴራል ጠቅላይ አቃቤ ሕግ የህዝብ ግንኙነት የሆኑትን አቶ ዝናቡ ተኑን አነጋግሯል። ዲሬክተሩ አቶ ዝናቡ ከሚያብራሩበት ይጀምራል። ያው የባለፈዎቹ የጠቅላይ አቃቤ ጉን በዝርዝር መግለጫ ሰጥቷል። ይህኑን መግለጫ ተከትሎም በርካታ ስራ እየተሰራ ነው የሚገኘው። ይህ መሰረት ትላንትና ማታ የቀድሞ የብሔራዊ መረጃ ደህንነት አገልግሎት ምክትል ኃላፊና የፌዴራል ፖሊስ ኮሚሽን ኮሚሽን ጄኔራል የነበሩ አቶ ያሬድ ዘሪሁን ከኢትዮጵያ በኬንያ በኩል አድርጎ ለመሸሽ በሚያደርገው ሙከራ ላይ በዱከም ከተማ ተይዞ የመጣበት ሁኔታ ነው አለው። ከዚ ጋር ተያይዘው ሌላው የሙስና ወንጀል ስራውን የሚያጠኑትን ባለሙያዎች ላይ እዛቻ እና ማስፈራሪያ እንደሚ ያቀበይ ኮንትራ በማደናቀፍና በማወቅ ረገድ የኢትዮ ቴሌኮም የሴኩሪቲ ዲቪዥን ኃላፊ ኮሎኔል ጉዴታ ኦላና እንደዚሁ በቁጥጥር ስር እያዋሉበት ሁኔታ ነው አለው። ስልሳ ሶስት የሚል ነበር አቶ ዝናቡ መጀመሪያ ጠቅላይ አቃቤ ህጉር ሶም እንዳሉት መግለጫ ሲሰጡ ከትናንት በስቲያ። አሁን በአጠቃላይ ቁጥሩ ስንት ደረሰ ማለት ይቻላል? በሁለቱም መንገድ አሁን ቁጭ ብዬ መቁጠር እችላለሁ። ግን ያው በየጊዜው ይህ ስራ እየተሰራ ስለሆነ ቁጥሩ ከባለፈው የሚጨምር ነው የሚሆነው። ዝርዝር እስከ መጨረሻ ምን ያህል ይሆናል የሚለው የመጨረሻው ደረጃ ቁጥሮቹ ሲያልቅ፣ እሱ እንደ ዝርዝር የምንገልጸው ነው የሚሆነው። ግን ከባለፈው ጠቅላይ አቃቢ ህጉም ከገለጹበት ጊዜ በኋላ እንደዚሁ በየጊዜው እየጨመረ ያለበት እውነታ ነው አለሁ። በከፍተኛ ኃላፊነት ላይ የነበሩ በሁለቱም ሜቴክ ጋር በተያያዘም ከደህንነቱ መስሪያ ቤቱ ጋር በተያያዘ ሰዎች በቁጥጥር ስር ያልዋሉ አሉ። እስከ ምን ድረስ ነው መንግስት ሊሄድ ያሰበው? በሚል ከህብረተሰቡ የሚነሱ ጥያቄዎች አሉ፣ እና ምንድን ነው ከዚህ አንጻር የእርስዎ ምላሽ? አክቹዋሊ ባለፈውም ጠቅላቃ በጉ በዝርዝር አስቀምጦታል። አሁን በመጀመሪያ ዙር እንደዚሁ ቁጥጥር ስር የዋሉ ተጠርጣሪዎችም አሉ እንደዛም ያልተያዙ ተጠርጣሪዎችም አሉ። እነዚህ በየጊዜው እየተለዩ በተጠናው እና በጥንቃቄ እየተለዩ በቁጥጥር ስለሚሆንበት ሁኔታ ነው አለው እና ይሄ በሂደት ያለ ስለሆነ እዚህ ላይ የቀረ ይሄኛው ሰው ቀርቶናል ይሄኛው ደግሞ አብቅተናል የምልህ አሁን ለጊዜው የተለየ መረጃ የለንም። ስለዚህ በአሁኑ ሰዓት በክስ መዝገባችሁ ላይ የሌሉ ግን ወደፊት ሊካተቱ የሚችሉ ሰዎች አሉ ማለት ይቻላል። የተጀመረው ስራ ለጊዜው እዚህ ጋር ደርሷል የምልህ በወደፊት በሚኖሩ መድረኮች ላይ የሚገለጸው ነው። ግን ስራው እየተሰራ ስለሆነ ዝርዝር መግለጫዎችን በኋላ ብንሰጥሮ ነው የሚሆነው። አቶ ዝናቡ ቱኑ የፌዴራል ጠቅላይ አቃቢ ሕግ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ስለ ሰጡኝ ቃለ ምልልስ በጣም አመሰግናለሁ። አመሰግናለሁ። አመሰግናለሁ እስክንድር ለዘገባው። ወደ ተከታዩ የአብይ ርዕስ ዘገባ እናልፋለን። ለጀኔራል ክንፈ ዳኘው መንግስት ጠበቃ እንዲያቆምላቸው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት ሰጥቶ የነበረውን ትዕዛዝ አንስቷል። ዛሬ በቁጥጥር ስር የዋሉት አቶ ያሬድ ዘሪሁንና ኮሎኔል አሰፋ ዮሐንስ ለነገ ተቀጥረዋል። መለስካቸው አማሀ ዘገባለሁ። ክፍሎች ካቀረባቸው የምርመራ መዝገቦች አንዱ በሆነው በሜጀር ጀኔራል ክንፈ ዳኘውና በወንድማቸው በአቶ ኢሳያስ ዳኘው የምርመራ መዝገብ አዲስ አቤቶታ ለፍርድ ቤቱ አቅርቧል። ተጠርጣሪ ሜጀር ጀኔራል ክንፈ ዳኘው የግል ጠበቃ ለማቆም አልችልም፣ መንግሥት ጠበቃ ያቁምልኝ ያሉት ሐሰት ነው፣ ሀብት እንዳላቸው የሚያሳዩ ማስረጃዎች አግኝቻለሁ በማለት አቤቱታውን አቀረበ። ፍርድ ቤቱም የቀረቡትን ማስረጃዎች ተመልክቶ ተጠርጣሪው አስተያየት እንዲሰጡበት ጠይቋቸዋል። ተጠርጣሪው በበኩላቸው በባንክ የቁጠባ ሂሳብ ውስጥ ያለው አምስት ሺህ ብር ብቻ ነው፣ በጸረ ሙስና ኮሚሽን ያስመዘገቡት ንብረት ደግሞ ሁለት ሺህ አምስት መቶ ብር ብቻ ነው። በእርግጥ የዚህ ወለድ ምን ያህል እንደሆነ አላውቅም። ቤትም ሆነ ሌላ ንብረት የለኝም ብለዋል። ይሁንና ፖሊስ በቁጠባ ሂሳባቸው ከሁለት ሳምንታት ወዲህ ከአንድ መቶ ሺህ ብር በላይ እንዳወጡ ማረጋገጫ፣ የባንክ ሂሳብ ማመሳከሪያ ወይም ባንክ ስቴትመንት እንዳለ አመልክቶ አቤቱታውን አጠናክረዋል። ሌላም ሀብት እንዳላቸው ፍንጭ አግኝቻለሁ ሲል አመለከተ። ፍርድ ቤቱ የሁለቱንም ክርክር አዳምጦና ማስረጃዎቹንም ከመረመረ በኋላ ትናንት በቃለ መሐላ ተጠርጣሪ ያጸኑትን ቃል ሽሮ መንግሥት ጠበቃ እንዲያቆምላቸው የሰጠውን ትእዛዝ አንስቷል። የግል ጠበቃ አቁመው እንዲከራከሩ ወይንም ራሳቸውን ችለው እንዲከራከሩ አማራጭ ሰጥቷቸዋል። ተጠርጣሪ በበኩላቸው በችሎቱ ይገኙ ከነበሩ የቤተሰብ አባሎቻቸው ጋር ተመካክረው ለሰኞ ህዳር አስር ቀን ጠበቃ ይዘው ለመቅረብ ጠይቀዋል። ፍርድ ቤቱም ይህንኑ ፈቅዶ በስምንት ሰዓት እንዲቀርቡ አዟል። በሌሎች ሁለት የምርመራ መዝገቦች ፖሊስ ፍርድ ቤት ያቀረባቸው ወይዘሪት ትግስት ታደሰ ወይዘሮ ፍጹም የሽጥላ እና አቶ ቸርነት ጌታነህ ፖሊስ ተጨማሪ 14 ቀን የምርመራ ጊዜ ቢጠይቅባቸውም ፍርድ ቤቱ አስር ቀን ብቻ በመስጠት ለህዳር 7 ቀን 2011 ዓ ም ከቀኑ 9 ሰዓት እንዲቀርቡ አዟል። ተጠርጣሪዎቹ በዋስ ለመፈታት ያቀረቡትን ጥያቄ ግን ፍርድ ቤቱ ውድቅ አድርጎባቸዋል። ፖሊስ ሦስቱንም ተጠርጣሪዎች ከሜቴክ ጋር በተያዘ የሙስና ወንጀል ጠርጥሯቸዋል። በሌላኛው የምርመራ መዝገብ የቀረቡት ሳጅን ኪዳንያ ሰፋና አቶ ሳሙኤል ግዲሳን ፖሊስ ከፍተኛ የሰብአዊ መብት ጥሰትና በሽብር ተጠርጥረው በተያዙ ዜጎች ላይ ከባድ የማሰቃየት ተግባር ፈጽመዋል በሚል ጠርጥሯቸዋል። ፖሊስ ለፍርድ ቤቱ እንዳተተው ማስረጃ የማሰባሰቡ ሥራ የተጠናቀቀ ስላልሆነ ተጨማሪ የአስራ አራት ቀን የምርመራ ጊዜ እንዲሰጠው ጠይቋል። ተጠርጣሪዎቹ የፖሊስን ጥያቄ ተቃውመው ተከራክረዋል። በመገናኛ ብዙኃን እንደተነገረው ከሆነ የተያዝነው ማስረጃዎቹ በሚገባ ተሰባስበው ስለሆነ ፖሊስ ተጨማሪ የምርመራ ጊዜ ሊጠይቅ አይገባም ብለዋል። ፍርድ ቤቱ የሁለቱንም ወገን ክርክር ካዳመጠ በኋላ የተጠርጣሪዎቹን ጥያቄ ውድቅ አድርጎ ተጨማሪ 14 ቀን የምርመራ ጊዜ ለፖሊስ በመፍቀድ ለኅዳር 20 ቀን 2011 ዓ ም እንዲቀርቡ አዟል። ፖሊስ ዛሬ ዱከም ከተማ በቁጥጥር ስር የዋላቸውን የቀድሞውን የሀገር ውስጥ ደህንነት ኃላፊ አቶ ያሬድ ዘሪሆንንና ሌላኛውን ተጠርጣሪ ኮሎኔል አሰፋ ዮሐንስን እዚሁ ችሎት አቅርቧቸዋል። ይሁንና የፍርድ ቤቱ የሥራ ሰዓት ስላበቃ በነገው ዕለት በስምንት ሰዓት እንዲቀርቡ ትእዛዝ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። መለስካቸውን ለዘገባው አመሰግናለሁ። የሰማችሁትን የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል። ፖሊስ በቀድሞ የሶማሌ ክልል ፕሬዚደንት አቶ አብዲ ሞሐመድ ኡመር አብዲ ኢሌ የምርመራ መዝገብ በጅምላ ተቀበሩ የተባሉ ከሁለት መቶ በላይ ግለሰቦችን አስከሬን ለማግኘት ምርመራ እያደረግኩ ነው ብሏል። ጽዮን ግርማ ዝርዝሩን ይዛለች። በሶማሌ ክልል ከተፈጸመው የሰብአዊ መብት ጥሰት ጋር በተያያዘ ተጠርጥረው ቀደም ሲል በቁጥጥር ስር የዋሉት የቀድሞ የሶማሌ ክልል ርዕሰ መስተዳድር የነበሩት አብዲ መሐመድ ኡመር ወይም ደግሞ መሐመድ ኢሌ በሚል ስማቸው የሚታወቁት የምርመራ መዝገብ ላይ ፖሊስ ለምርመራ የሚሆን ተጨማሪ ጊዜ ሲጠይቅ ይቀሩኛል ካላቸው ነገሮች ውስጥ አንዱ በጅምላ ተቀበሩ ያላቸው ከሁለት መቶ በላይ የሚሆኑ አስክሬኖችን የመለየት ጉዳይ ነው። ፖሊስ ጥቅምት 29 2011 ዓ.ም ተጠርጣሪዎቹን ፍርድ ቤት ሲያቀርብ በኦሮሚያና በሶማሌ ክልሎች አዋሳኝ አካባቢ ሁለት መቶ በላይ የሚሆኑ ግለሰቦች ተገድለው በጅምላ መቀበራቸውን ይህን ድርጊት መፈጸሙን የሚያረጋግጥና የመለየት ስራ መስራት እንደሚቀረው ለፍርድ ቤቱ አስታውቆ ነበር። ይህንን ጉዳይ ለማጣራትና ይህ አስክሬን ተገኝቷል አልተገኘም የሚለውን ለመጠየቅ ወደ ፌዴራል ፖሊስ ወንጀል ምርመራ መምሪያ ምክትል ኮሚሽነር ጄኔራል ተኮላ ይፎክሮ ጋር ደውለን ነበር። እርሳቸውም የምርመራ መዝገቡን በአግባቡ ለማየት በሰጡን ጊዜ መሰረት ዛሬ ማምሻውን በድጋሚ አግኝተናቸዋል። የምርመራ መዝገቡን ጠቅሰው እንደሚሉት ሁለት መቶ ሰዎች ተገድለው በጅምላ ተቀብረዋል የሚለው በጥቆማ የመጣና ገና በማስረጃ ያልተረጋገጠ ጉዳይ ነው ይላሉ። ፖሊስ ምርመራውን ሲያጣራ በተለያዩ አካላት ከተለያዩ ብስብ ጋር ስለሚገናኝ ልሽኝ ያሰባስባል። እዛ በምርመራ ከተላከ ቡድን እንደዚህ አይነት ጥቆማ እንዳለ ህዝቡ እንደ አይነት ጥቆማ እየሰጠ እንደሆነ ምን ያለ መረጃ አንድ ከሁለት ሶስት ሰዎች ማንስ ይህን የተባለውን ጉዳይ በጥቁማ መልክ ሰጥተዋል። በጥቁማ መልክ ሰጥተዋል። ይህንን ግን ወደ እውነታ ነው አይደለም በተጨባ ተፈጽመዋል አልተፈጸመም ብሎ ጉዳዩም የበለጠ ማረጋገጥና ምርመራ የበለጠ ማጠራት የሚጠይቅ ነው። በጣም ትልቅ ስራ የሚጠይቅ ጉዳይ ነው። ገና የተረጋገጠ ጉዳይ አለ ጄኔራል ተኮላ መረጃ የመጣው ድርጊቱ ተፈጽመዋል ከሚሉ መረጃ ጠቋሚዎች መሆኑንም ተናግረዋል። ሰዎች ጠቋሚዎች እንደሚናገሩ ከሆነ ተረሽነዋል፣ ተገለዋል የሚሏቸው ሰዎች ብሔራቸው እዚያው የሶማሌ ተወላጆች ሆነው የኦብነግ የ ግና ኦጋዴን ብሔራዊ ነፃ ግንባር አባል ተብለው የተለዩ ናቸው። ምኑ ቦታዎቹ አንድ ሁለት ቦታዎች ጥቆማዎቹ አሉ፣ ግን ከጥቁም ያለ መረጃ ነው እንጂ ገና ወደ ማስረጃ ማረጋገጥ ሰፊ ስራ ይጠይቃል። ከዚህ ቀደም በዚሁ መዝገብ ላይ በክልሉ ፖሊስ ሄጎ የተባለ ህገወጥ ቡድን አደራጅተው ማለትም በዚህ መዝገብ የተጠረጠሩት አብዲ መሐመድ ኡመር በማደራጀትና በማስታጠቅ ዘርን ሃይማኖትንና ቀለምን መሰረተ ያደረገ የጅምላ ጭፍጨፋ ወንጀል ፈጽመዋል በሚል መጠርጠሩን ተናግሮ ነበር። ከዚህ ጋር በተያያዘም ሌላ መቃብር የጅምላ መገኘቱን በተመለከተ ጄኔራል ተኮላን ጠይቂያቸው ነበር። የሀምሳ ሰዎች የጅምላ መቃብር መገኘቱና ይህም በሐምሌው ጥቃት በከ ከተማ ውስጥ ከተለያዩ ብሄር ብሄረሰቦች ጅጅጋ ከተማ በሚኖሩ ላይ ጥቃት ከተፈጸመ በኋላ እነዚህ ሰዎች በሶስት የተለያየ ቦታ ላይ በጅምራ ተቀብረው አስክሬናቸው ተገኝቷል ብለዋል። በሶስት ቦታ ነው ከአንድ ቦታ ላይ ብቻ ግን በቤተ አነሳነት ነው። ሌላ ቦታ ላይ ግን አንድ ቦታ ላይ ወደ ሰላሳ ስድስት ነው የተገኘበታል። ፖሊስ ይህንን የምርመራ መዝገቡን በተመለከተ ሁለት መቶ ሰዎች ተገደሉ የተባለውን አጣርቶ እንዲመጣ ፍርድ ቤቱ ተጨማሪ የ አስራ አራት ቀን ሰጥቶታል። በቅርቡ በዚህ ቀጠሮ ምርመራውን ይዞ እንደሚመጣ ፖሊስ ገልጾልናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አመሰግናለሁ ጽዮን። ወደ ተከታዩ የመጽሔት ዘገባ እናልፋለን። እንግሊዝ ከአውሮፓ ኅብረት አባልነቷ ሊያፋታት ይችላል ተብሎ የቀረበውን አነታራኪ ስምምነት የተቃወሙ በርካታ ሚኒስትሮች ሥራቸውን እየለቀቁ ነው። ስድስት ሚኒስትሮች የቀረበውን ሐሳብ በመቃወም ሥራቸውን በፈቃዳቸው የለቀቁ ሲሆን፣ የምክር ቤቱ አባላት የሆኑ ወግ አጥባቂ እንደራሲዎች ደግሞ ጠቅላይ ሚኒስትሯን ቴሬሳ ሜይን ከሥልጣን ለማንሳት እያሴሩ ናቸው ተብሏል። ጃሚ ዴትነር ለቪኦኤ ዌብሳይት ያዘጋጀው ዘገባ አለ። ሰሎሞን ክፍሌ ያቀርበዋል። መጪዎቹ ቀናት አስቸጋሪ ይሆናሉ ነው ያሉት ጠቅላይ ሚኒስትሯ ቴሬሳ ሜይ ይህን በእጅጉ አነታራኪ ለሆነው ብሪታንያን ከአውሮፓ ኅብረት አባልነቷ ሊያፋታ ይችላል የተባለው ስምምነት የካቢላቸው ድጋፍ እንዳላቸው ዳውኒንግ ስትሪት ላይ ከሚገኘው ጽህፈት ቤታቸው ደጃፍ ባሳወቁበት ወቅት ይህን ስምምነት ለመቋጨት አምስት ሰዓታት የፈጀ ከባድ አልፎ አልፎም ስሜታዊና ንዴት የተቀላቀለበት ክርክር ተካሂዷል። ቴሬሳ ሜ የስምምነቱን ረቂቅ ካዘጋጁት ከብሬክሲት ሚኒስትራቸው ከዶሚኒክ ራብ ጋር ከተነጋገሩ በኋላ ራብ ከስምምነቱ አንቀጾች አንዱን ተቃውመው ሥልጣናቸውን ለቀዋል። ጤናማ አስተሳሰብ ካለኝ ወግ አጥባቂ እንግሊዛውያን አንድ አባል አገር ከአውሮፓ ኅብረት መውጣት የሚችለው የብራሰልስን ይሁንታ ሲያገኝ ብቻ ነው የሚለውን የስምምነቱን አንቀጽ አልቀበልም። የሀገሬን ከቀረው የኅብረቱ አባል ሀገሮች ጋር ግንኙነት ያሳንሳል ብለዋል። አንድ ሌላ ወጣት ሚኒስትርና ሌሎች አንጋፋ ሁለት ሚኒስትሮችም ዶሚኒክ ራብን ተከትለው ወጡ። ይህ የሆነውም ቁጡ ወግ አጥባቂ የምክር ቤት አባላት ቴሬሳ ሜ ከመሪነታቸው እንዲነሱ በግልጽ መቃወም ከጀመሩ በኋላ ነው። አሁን እንግዲህ አንድ ዓመት በላይ የፈጀው ድርድርና የራሱ የወግ አጥባቂው መንግሥት መጻይ ዕድል አጠራጣሪ ሁኔታ ላይ ይገኛል ማለት ነው። ጉዳዩ ሌላ ጥያቄም ጭሯል። ሌበር ፓርቲው ሊያሸንፍበት እንደሚችል የሚገመት ከመደበኛ ጊዜው በፊት የሚደረግ ምርጫ ማካሄድ ወይም ብሪታንያ ከአውሮፓ ህብረት አባልነቷ ትውጣ ወይስ ትቆይ የሚል ሁለተኛ ሬፈረንድም ማካሄድና የመጀመሪያውን ውጤት መቀልበስ የሚሉ ናቸው ሌላው ደግሞ ያለ አንዳች ስምምነት ብሪታንያን ከህብረቱ ማስወጣት የሚል ይገኝበታል። ይህ ከሆነ ደግሞ የሀገሪቱ ምጣኔ ሀብትና ንግድ ፈጽሞ ይወድቃል ሲሉ ተንታኞችና የኢኮኖሚ ምሁራን ያስጠነቅቃሉ። ጠቅላይ ሚኒስትር ቴሬሳ ሜ ዛሬ ምክር ቤት በቀረቡበት ወቅት ከራሳቸው ፓርቲ አመራሮች ከፍተኛ ይስ ተሰንዝሮባቸዋል የተደረሰው ስምምነት እጃችንን ያሰጠነው የሚል ጠቅላይ ሚኒስትሯ ግን ብሪታንያ ልታገኝ የምትችለው ተመራጭ ስምምነት ነው ሲሉ ተከራክረዋል። በአውሮፓ ኅብረት የቀረበው የስምምነት ረቂቅ ብሪታንያን ለረጅም ዓመታት በጉምሩክ ኅብረት ውስጥ ያቆያታል። ያም ብሪታንያ በመጪው መጋቢት ከኅብረቱ አባልነቷ ከተሰናበተች በኋላ ነው ሲሉም አብራርተዋል። ተረሳሜ ለምክር ቤቱ አክለው እንዳስረዱት እየሠሩ ያሉት ለአገራቸው ብሔራዊ ጥቅም መሆኑንና ረቂቅ ስምምነቱም ብሪታንያ ከአውሮፓ ኅብረት ያለ ችግርና ሥነ ሥርዓትን በተከተለ መንገድ መሆኑን ያረጋግጣል። ይህ አስተያየታቸው ግን የምክር ቤት አባላቱን አስቋል። እንግዲህ ያለን ምርጫ ግልጽ ነው ሲሉ ደመደሙ። ጠቅላይ ሚኒስትሯ ያለ አንዳች ስምምነት ከኅብረቱ መሰናበት፣ ወይም እስከ ወዲያኛው በአባልነት የመቆየታችንን ጉዳይ መቀበል ወይም ደግሞ ተባብረን ጥሩ ስምምነት መደራደር መቻል ነው ብለዋል። የተቃዋሚው የሌበር ፓርቲ መሪ ጄረሚ ኮርብን በሰጡት መልስ ቴሬሳ ሜ ያቀረቡልን አማራጮች የተሳሳቱ ናቸው ብለው እነርሱም ያለ ስምምነት ወይም ይህኛውን አሁን የተደረሰውን ስምምነት መቀበል ናቸው ብለዋል። ይህ ደግሞ ለእኛ ጎጂ፣ ፈጽሞ ጠቀሜታ የሌለው ነው ሲሉ አብራርተዋል። ከሁለት ዓመታት በላይ በፈጀው የተሸፋፈነ ድርድር መንግሥታችን ያገኘው ሽንፈትን ነው። ስምምነቱ የምክር ቤቱን ወይም የሀገሪቱን ሕዝብ ድጋፍ አላገኘም። ስለዚህ አይሰራም ብለዋል። የአውሮፓ ህብረት መሪዎች ከአስር ቀናት በኋላ የብሪታንያን በይፋ ከህብረቱ መውጣት በሚያረጋግጠው ስብሰባ ላይ ይገናኛሉ ተብሏል። በብራሰልስ ያሉ ባለሥልጣናት ግን ወሳኙ አሁን በለንደን የተቀሰቀሰውን ትርክ ውጤት እንደሚሆን ይጠቁማሉ። በቀጣዩ ስብሰባ ላይ የብሪታንያ ተደራዳሪዎች የስምምነቱን አብይ አንቀጾች መቀየር ቢፈልጉ ግን የማይቻል እንደሚሆንባቸው ከወዲሁ እየተተነበየ ነው። አድማጮች ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በቀጥታ የሚተላለፍላችሁ የሐሙስ ምሽት ስርጭት ነው። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድታመሹ በአክብሮት እንጋብዛለን። በዜጎች ላይ ሲደርስ ነበር የተባለውን የሰብአዊ መብቶች ጥሰትና ውስን በሆነው የሀገሪቱ ሀብት ላይ ተፈጽሟል የተባለውን ምዝበራ መንግስት ይፋ ማድረጉና ተጠርጣሪዎችንም በቁጥጥር ስር መዋሉ ማንም ከሕግ በታች መሆኑን ማሳያ ነው ሲሉ ቪኦኤ ያነጋገራቸው የባሕር ዳር ከተማ ነዋሪዎች እየገለጹ ነው። መንግሥት የሕግ የበላይነትን ለማስከበር በሚያደርገው ጥረት ከጎኑ ነን ያሉት እነዚህ አስተያየት ሰጪዎች እርምጃው ሁሉንም አካባቢዎች በየደረጃው መድረስ አለበት ሲሉ አሳስበዋል። ይህ በእንዲህ እንዳለ ትናንት ማምሻውን የአማራ ዲሞክራሲያዊ ፓርቲ አዴፓ ባወጣው መግለጫ ሌብነትና ኢሰብአዊ ድርጊት የፈጸሙ ተጠርጣሪዎች የትኛውንም ብሔር አይወክሉም ብሏል። መግለጫው በዜጎች ላይ ጥቃት ሲፈጽሙ የነበሩ ግለሰቦች ለሕግ እንዲቀርቡ የተወሰደው እርምጃ የክልሉ መንግሥት የሚደግፈው ሲሆን፣ ይቅርታ፣ የተወሰደውን እርምጃ የክልሉ መንግሥት የሚደግፈው ሲሆን ሕጋዊ ድጋፍ ለማድረግ ዝግጁ መሆኑንም አክሎ አትቷል። አስቴር ምስጋናው ከባህር ዳር ተጨማሪ አላት? የፌዴራል አቃቢ ህግ ባለፉት አምስት ወራት በሰብአዊ መብት ጥሰትና ውስን የሆነውን የሀገሪቱን ሀብት አባክነዋል ያላቸውን ግለሰቦችና ተቋማት ምርመራ ሲያካሂድ ቆይቶ የምርመራ ውጤቱን ከሰሞኑ በመግለጫው ይፋ አድርጓል። ከመግለጫው በኋላ መንግስት ተጠርጣሪዎችን ከያሉበት እየሰበሰበ በህግ ጥራ ስር እየዋለ ይገኛል። መንግስት የህግ የበላይነትን ለማስከበር የሚያደርገው ጅማሮ በርታ የሚያስብል ነው ይላሉ የባህር ዳር ከተማ ነዋሪዎች ስሜ ጌታቸው መኮንን እባላለሁ። የኢትዮጵያ ህዝብ ተስፋ ቆርጦ አይነኬ ናቸው ብሎ ያለበት ዘመን ነበር። ያ ታሪክ ተቀይሮ ዛሬ ደግሞ እና አይነኬዎች በትክክል የህግ የበላይነት መኖሩን የሚያዩበት፣ ህዝቡም የህግ የበላይነት አለ ብሎ ተስፋ የሚያደርግበት ሁኔታ ነው የተፈጠረው። እና ይህ ግን ጅምር ነው። ከዚህ በላይ እንዲሄድ ከዚህ በላይ እንዲጠነከር ምክንያቱም በኢትዮጵያ ባለፉት 27 ዓመታት ውስጥ በርካታ የሚባሉ የሀብት ምዝበራ እንዲሁም የሰብአዊ መብት ጥሰት ነው የተከሰተው። እና ያ ሁሉ እንዲህ በአንዴ አንድ ሁለት ሰዎች ሰዎችን በማሰር እና የህግን የበላይነት በማስከበር ብቻ የሚቆም ሳይሆን ከታች ድረስ በትክክል ታይቶ ተጠንቶ ህግን የጣሱ አካላት የሚጠየቁበት መንገድ መፈጠር አለበት ብያላለሁ። አቶ አሸናፊ አካሉ ባለፉት ጊዜያት ከባድ የሚባለው የሰብአዊ መብት ጥሰት የደረሰባቸው ግለሰብ ናቸው። ዛሬ አጥፊዎቹ በቁጥጥር ስር መዋላቸው አምባገነን የሆነው ሁሉ ከህግ በታች መሆኑን ያወቅንበት ሰዓት አሁን ነው ይላሉ። ላለፉት አምስት ዓመት ተኩል እስር ቤት ነው የቆየሁትኝ። የመንግስት ጠቅላይ አቃቢ ካቀረበው ሪፖርት ውስጥ ብዙ የሚባለው እኔ የደረሰብኝ ግፍ ነው ጠቅላይ አቃቢ ህግ ላይ ምስክር ሆኛለሁ። የተያዙት ሰዎች መረጃና ማስረጃ ተጠናክሮ ነው የተያዙት። እንዳለፉት እንደ ሀያ ሰባት ዓመት ምንም መረጃና ማስረጃ ሳይኖር ሰውን ይዞ በመደብደብ መረጃ መሰብሰብ አይደለም የተያዘው። ቅድ በአዲስ ነው። ሪፎርሙ ጡ ደስ የሚል ነው። መጀመሪያ ከአንድ ወር በፊት ምስክርነታችን ሰጠናል። ብዙ ሰዎች የሰጧሉ። እንደኔ ፎጣ ካፍንጫችን ላይ አድርጎ ውሃ በመጨመር አየርና ውሃውን በተመሳሳይ ሰዓት እንድንስበ በማድረግ በጣም አስጨናቂ የሆኑ ምርመራዎች ገልብጦ ቶርችን ማድረግ እንደተነገረው ራቁታችን የተለያዩ ብዙ ነገሮች በቃ አሁን መጥቀስ የማልፈልጋቸው ብዙ ከጭንቅላት በላይ የሆኑ ነገሮች የተፈጸሙብን። ከነዚህ ውስብስብነት የተነሳ ነገሩ በሚስጥር ተይዞ እኛም እኔም አንዱ ምስክር ነኝ። ጠቅላይ አካባቢ ላይ ምስክር ነኝ። እኔ አሁን ለሌሎችም የኢትዮጵያ ህዝቦች መምከር እና መናገር የምፈልገው የሚያውቁትን ነገር ያለ ምንም መሸማቀቅ፣ አሁን ጊዜው ጊዜው እውነት የሚወጣበት ጊዜ ስለሆነ አጋዥ በመሆን ወንጀል የሰሩ ሰዎችን በማጋለጥ ጭምር መተባበር መቻል አለበት። ለመንግስት ደግሞ መናገር የምፈልገው መንግስት ለአንድ ሳምንት የሚዲያ ግብአት ብቻ አድርጎ ከአሁን በፊት እንደምናያቸው መሆን መቻል የለበትም። በሙስናውም ዘርፍ በሰማዊ መበጠሰቱም ዘርፍ በሌላኛውም በማንኛውም ወንጀል ውስጥ የተሳተፉ ሰዎችን የመያዙ ስራ እስከታች እስከ ቀበሌ መውረድ መቻል አለበት። ይህ በእንዲህ እንዳለ ትላንት ማምሻውን የአማራ ዲሞክራሲያዊ ፓርቲ አዴፓ መግለጫ አውጥቶ ነበር። ፓርቲው በመግለጫው አጽንኦት የሰጠው ነገር ቢኖር ሌብነትና ኢሰብአዊ ድርጊት የፈጸሙ ተጠርጣሪዎች የትኛውንም ብሔር አይወክሉም ነው ያለው። በዜጎች ላይ ጥቃት ሲፈጽሙ የነበሩ ግለሰቦች ለህግ እንዲቀርቡ የተወሰደውን እርምጃ የክልሉ መንግስት የሚደግፍ ሲሆን ህጋዊ ድጋፍ ለማድረግ ዝግጁ መሆኑንም በመግለጫው አትቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር እናመሰግናለን። ዝግጅታችን ይቀጥላል። የኦሮሞ ነጻነት ግንባርና የኦሮሞ ዲሞክራሲያዊ ፓርቲ አዲስ ግንኙነት የኦሮሞ ነፃነት ግንባርና የኦሮሚያ ገዢ ፓርቲ የኦሮሞ ዴሞክራሲያዊ ፓርቲ በመተማመንና በመግባባት መንፈስ እንደሚሰሩ የኦነግ ቃል አቀባይ አቶ ቶሌራ አደባ ተናግረዋል። ቃል አቀባዩን ማምሻውን አነጋግሬያቸው ነበር። በትጥቅ ትግል መቀጠል የሚፈልግ ካለ መንግሥት በሰላም አሳምኖ ለመመለስ በቅድሚያ ጥረት ማድረግ አለበት። ካለበለዚያ የህግ የበላይነትን ለማስከበር ባለበት ኃላፊነት የመሰለውን እርምጃ መውሰድ ይችላል ብለዋል። ስለ ሁለቱ ፓርቲዎች የሰሞኑ ውይይትና ስምምነትም ጠይቄያቸው ነበር። አቶ ቶሌራ ይቀጥላሉ። ሰሞኑን በኦሮሞ ነጻነት ግንባር እና በኢትዮጵያ መንግስት፣ በተለይ ደግሞ ከኦሮሚያ ክልላዊ መንግስት ጋር የተደረሰው እነት አዲስ ስምምነት አይደለም። በመጀመሪያ ደረጃ ከአሁን በፊት በአስመራ በተካሄደው ውይይት የተስማማንባቸውን ነጥቦች በፈጠነ መልኩ ሆናሉ ይሆናሉ በሚሉት ነጥቦች ላይ በመነጋገር መግባባት ላይ የተደረሰበት መድረክ ነው እንጂ ሌላ አዲስ የተደረገ ስምምነት የለም። መቼ ነው አስመራ ላይ እየተስማማችሁት? ሰኔ ስምንት ሁለት ሺህ አስራ ስምንት አካባቢ ነው የተደረገው ስምምነት። በአውሮፓ አቆጣጠር ነው የሚነግሩኝ ቀኑን? ምንድን ናቸው እስቲ ዋና ዋናዎቹ ነጥቦች እንደው ጠቅልላ አድርገው መንገር ከቻሉ ዋና ዋና ናቸው የሚባሉት ነጥቦች ሶስት ናቸው። አንደኛው የኦሮሞ ነጻነት ግንባር በሰላማዊ መንገድ ትግሉን በሀገር ቤት እንዲቀጥል ማድረግ ማስቻል። ሁለተኛ ካለው መንግስትና በተለይም ደግሞ ከ ኦሮሚያ ክልላዊ መንግስት ጋር የኦሮሞን ጉዳይ በተመለከተ መብቱንና ጥቅሙን ለማስከበር በጋራ የሚሰራበትን ሁኔታ በመደጋገፍ መፍራት የሚቻልበትን ሁኔታ ማመቻቸት ሲሆን፣ ሶስተኛው የኦሮሞ ነፃነት ግንባር ታጋዮች በምን መልኩ በመንግስት ድጋፍ ትግላቸውን የሚቀጥሉበትን ሁኔታ በመመካከር በመነጋገር ማመቻቸት ይሆናል። እሺ፣ እነዚህ ናቸው ዋነኛ ነጥቦቹ። ለመሆኑ ከኦህዴድ ጋር ለመዋሀድም ይሁን በቅንጅት ለመስራት የደረሳችሁበት ስምምነት ወይም ሀሳብ አለ በንግግር ደረጃም ተነስቶ ከሆነ? እስካሁን በድርጅት ደረጃ ሁለቱ ድርጅቶች እንዴት አብሮ መስራት እንዳለባቸው የተደረገ ስምምነት ወይንም ደግሞ የተደረገ ምክክር የለም። ግን በአጠቃላይ መልኩ የኦሮሞ ዲሞክራሲያዊ ፓርቲና የኦሮሞ ነፃነት ግንባር የኦሮሞን ሕዝብ መብት በጋራ ታግሎ ለማስከበር በሚያስችላቸው ነጥቦች ላይ በየጊዜው ውይይት ይደረጋሉ። በምንስማማባቸው ነጥቦች ላይ እየተስማማን ልዩነቶቻችን ደግሞ ጊዜ እያጠበብን የምንሄድበትም መንገድ በየጊዜው እንመሳከላለን። ይቅርታ ኦህዴድ በማለት ስሙን ለውጦ የኦሮሞ ዲሞክራሲያዊ ፓርቲ ተብሏል ካለፈው ጉባኤው ወዲህ። አመሰግናለሁ ለዛች ማስተካከያ እና አቶ ቶሌራ ኦነግ እንደ ተፎካካሪ ሀይል እንደ ወይም እንደ ተቃዋሚ በቀድሞ አባባል ነው የሚቀጥለው ወይስ እንደ አጋር ሆኖ ነው የሚቀጥለው ከኦሮሞ ዲሞክራሲያዊ ፓርቲ ጋር? የኦሮሞ ነፃነት ግንባር ራሱን የቻለ ድርጅት ነው። እንደ ድርጅት ትግሉን ይቀጥላል። ከሌሎች የኦሮሞ ፓርቲዎች ጋር ውይይትን ያካሄዳል። አብሮ ለመስራት ምንጊዜም ዝግጁ ነው። በተረፈ ግን ለመዋሀድ ፍላጎት ካለው ድርጅት ጋር ለመዋሀድም ዝግጁ ነው። ግን ያም ካልተቻለ የኦሮሞን ጥቅም ለማስከበር በጋራ ለመስራት ውይይቶች እየተካሄዱ ነው። በሰፊው ያ የሚቀጥል ይመስላል። ከኦዴፓም ይሁን ከሌሎቹ የኦሮሞ ፓርቲዎች ወይም ድርጅቶች እስካሁን ድረስ ያገኛችሁት የሰማችሁት ፍንጭ አለ? አሁን የጠቀሱትን ሀሳብ የሚያንጸባርቅ በሙሉ ማለት ይቻላል በኦሮሞ ሕዝብ መብት መከበር ላይ፣ በዲሞክራሲ መስፈን ላይ፣ በእኩልነት ላይ፣ በፍትህ ላይ ያለን ልዩነት ብዙም አይደለም፣ የለም ማለት ይቻላል እና በዛ ዙሪያ አብረን ለመስራት ሁላችንም ዝግጁ ነው። ሁለቱ በተለይ የኦሮሞ ዴሞክራሲያዊ ፓርቲና የኦሮሞ ነጻነት ግንባር በቀደሙ ዓመታት በጉልህ ባላንጣዎች ሆነው ጦር ተማዘው ሲታገሉ የነበሩ ናቸው። በኢህአደግም በሉት ኦዴፓም በሉት ብቻ ባላንጣ ነበሩ። አሁን በዚህ በደረሳችሁበት ስምምነትም ይሁን ሰሞኑን እየተነጋገራችሁ ባላችሁበት ሁኔታ በመካከላችሁ ያለው መንፈስ ምን ይመስላል? እስቲ ይህንን በግልጽ ይንገሩኝ። የመተማመን ስሜት፣ የመግባባት ስሜት፣ የአንድነት ስሜት አለ በውስጣችሁ መሠረት፣ የያዘ መሬት የረገጠ በእርግጥ ከስድስት ወር በፊት የኦሮሞ ነጻነት ግንባር ና ቲፒኤልኤፍ መራሹ ሥርዓት የነበረው ግንኙነት የጦርነት ግንኙነት ነው። ያ ሁኔታ በውስጥም በውጭም በተካሄደው ትግል ተለውጦ ሌላ መልክ ከያዘ በኋላ አዋጪው መንገድ በሰላማዊ መንገድ ተነጋግሮ ለችግሮች የመሻት ነው የሚል አቅጣጫ በመያዙ ና በዛም በኩል ጥሪ በመቅረቡ የኦሮሞ ነጻነት ግንባር አምኖ ተቀብሎ ትግሉን ሀገር ውስጥ ለማካሄድ ገብቷል። እንግዲህ ሀያ ሰባት አመት ያሳለፍነው ሀያ ሰባት አመት በጣም እጅግ ከባድ ውስብስብ የሆኑ ችግሮች የታዩበት ለኦነግ መታገልም ዋነኛው ምክንያት የሆነው በሕዝቦች ላይ የሚፈጸሙ ጭቆማዎች፣ ዘረፋዎች፣ ስርቆቶች የዲሞክራሲያዊ አሰራሮች በመሆናቸው ያ የመለወጥ አዝማሚያ በመታየቱ ነው። ለሀገር ቤት ውስጥ የገባ ነው። በዚህ መልኩ እንግዲህ በእርግጥ ሀያ ሰባት አመት ስንዋጋ ከነበረው ድርጅት ጋር በአጭር ጊዜ ውስጥ ሙሉ በሙሉ እምነት አሳድሮ መተማመንም ፈጥሮ በጋራ መስራት አስቸጋሪ እንደሆነ ግልጽ ነው። የሆነ ሆኖ ግን በዚች በአጭር ጊዜ ውስጥ በሶስት ወራት ውስጥ የታዩት መግባባቶችና አብሮ የመስራት አዝማሚያ እጅግ የሚያበረታታና በሕዝባችንም ዘንድ እፎይታን የፈጠረ ሁኔታ ነው የሚታየው። አልፎ አልፎ ችግሮች ሊፈጠሩ ይችላሉ። ግን ያን ያህል ተጋን መነገር የሌለባቸውና ጥቃቅን ጉድለቶች እና ስህተቶች ሊታዩ ይችላሉ። ግን እስካሁን በታየ ሁኔታ አሁን ባለንበት ደረጃ ግን አብሮ የመስራቱ ሁኔታ እየጎለበተ እየተጠናከረ ይሄዳል ነው። እንግዲህ ቅድም እንደገለጹልኝ አስመራ ላይ ባደረጋችሁት ስምምነት ላይ ሶስተኛው ነጥብ የኦነግን ታጋዮች እና ትጥቃቸውን አስመልክቶ ይመስለኛል። እንግዲህ የሰሞኑም የአፈጻጸም ጉዳይ ውይይታችሁ ያተኮረበት ጉዳይ እና የኦነግ ታጣቂዎች ጉዳይ በምን ሁኔታ ላይ ነው የሚገኘው? ኦነግና ትጥቁ መታወቅ ያለበት የኦሮሞ ነጻነት ግንባር በሰላማዊ መንገድ እታገላለሁ ብሎ ወደ ሀገር ቤት ሲገባ ካለው መንግስት ጋር በመግባባትና በመስማማት እንደሆነ ነው የሚረዳው። በዛ መልኩ በምናይበት ጊዜ ትጥቅ የመፍታትና ያለ መፍታት ሁኔታ ያደለ መሰረታዊ ጉዳይ በሰላማዊ መንገድ ለመታገል በወሰነበት ጊዜ የትጥቁ ትግሉ አብቅቶለታል ማለት ነው። ስለዚህ ትጥቅ ያወርዳል ማለት ነው። ያን ያንን በሚወስንበት ጊዜ ነው። በመንግስት ደግሞ ኦነግ የነበሩ ታዚያዎች ወይም ታጣቂዎች በምን መልኩ ከመንግስት ጋር በመተባበር ትግላቸውን የሚቀጥሉበትን መንገድ መንግስት እንዲሻ ወይንም ደግሞ መፍትሄ እንዲያበጅለት አጠቃላይ የሆነ መግባባት ላይ ተደርሷል ማለት ነው። ከእነዚህ ውስጥ እንግዲህ ከኦሮሞ ነጻነት ሰራዊት ውስጥ ትጥቃቸውን ታጥቀው ትግላቸውን የሚቀጥሉ ይኖራሉ ማለት ነው። በመንግስት ስትራክቸር ውስጥ ታቅፈው በፖሊሱም ይሁን ሌላም ታጣቂ ኃይል ውስጥ አባል በመሆን ይቀጥላሉ ማለት ነው። እነሱ እነ እነሱ የኦነግ ታጣቂዎች አይደሉም። ከእንግዲህ የኢትዮጵያ መንግሥት ኃይሎች ናቸው። በፖሊስ የሚታቀፉ በመከላከያ ኃይሉም ውስጥ ይግቡ። ነገር ግን የኦነግ ሰራዊት ከጫፍ እስከ ጫፍ ድረስ ስምምነት አለው ወይ? በዚህ ጉዳይ በአሁኑ ሰዓት መከፋፈል የለም ወይ? ኦነግ ውስጥ ትጥቅ በማውረድ ጉዳይ ላይ በመፍታት ጉዳይ ላይ ትጥቅ አስመልክቶ ምንም በእውነት ሰራዊትና በመንግስት መሪው በድርጅቱ መካከል ምንም ልዩነት የለውም። ያለው ችግር ምን መሰለህ፣ የኦሮሞ ህዝብ ስጋት አለው። ስጋቱ ከትጥቅ ማጣት የሚከላከልለት ኃይል ከማጣት የመነጨ ነው በየ ከጎረቤት ህዝቦች ጋር የሚያቃሉ ትግሉን የማይደግፉ ወይንም ደግሞ ያለውን ለውጥ ለማደናቀፍ የሚሹ ሀይሎች ብዙ ናቸው። ይህም በመሆኑ በምስራቁም በደቡቡም በምዕራቡም በኩል የኦሮሞ ህዝብ እየተጠቃ ነው ያለው በልዩ ልዩ ምክንያቱ ፖለቲካዊ የሆነ አላማ ያለው እና ይህ ባለበት ሁኔታ በአሁኑ ወቅት እኛን የሚከላከለን የሆነ ሰራዊት ብቻ ስለሆነ በአሁኑ ሰዓት መፍታት የለበትም የሚል ጥያቄ ከህዝብ ወገን አለ። ከህዝብ ወይስ ከራሳችሁ ታጣቂዎች? የኦሮሞ ነጻነትን ሰራዊት እኮ የገነባው ወይም ደግሞ ያሳደቀው የኦሮሞ ነጻነት ግንባር ነው። ኦሮሞ ነጻነት ሰራዊት ታዛዥነቱ ለኦሮሞ ነጻነት ግንባር ስለሆነ በዛ መሀል ምንም ልዩነት የለም። አሁን በምዕራብ ኦሮሚያ አካባቢ ትጥቃ እንፈታም ብለው ከዚህ ከእናንተ ስምምነትና ከሰሞኑ ውይይታችሁ ጋር በሚጋጭ ሁኔታ እስካሁን ድረስ ዱር ያሉ የኦነግ ሰራዊት አባላት እንዳሉ ከነ ትጥቃቸው ይሰማል። ይሄስ እንዴት ነው? የኦሮሞ ነጻነት ሰራዊት እኮ እዛ ብቻ አይደለም ያለው፣ በራ ብቻ አይደለም በደቡቡም አለ። ያልገቡ በልዩ ልዩ ምክንያቶች ወደኋላ የዘገዩ የታጠቁ ሀይላት አሉ። ያንን እንግዲህ እንዴት አድርገን ተፈጻሚ እናደርጋለን በሚለው ላይ ነው እንጂ ውይይቱ ትጥቅ መፍታት አለባቸው የለባቸውም በሚለው ሁኔታ ላይ አይደለም። ምንድን ነው እሺ፣ እንዴት አድርገን ተግባራዊ እናደርጋለን ብላችሁ ምን ላይ ደረሳችሁ? በፕሪንስፕል ደረጃ እኮ ያጣላ ምንም ነገር የለም። በተለያዩ ሁኔታዎች ምክንያት ጦሩ ወደሚፈልግበት ቦታ ለመሰባሰብ አልቻለም። ያንን እንግዲህ ተፈጻሚን ለማድረግ በድርጅቱ በኩል አስፈላጊ ሁኔታዎች ይሰራሉ፣ መንግሥትም ሰራዊቱን ለመቀበል የሚያስፈልገውን ዝግጅት ያደርጋል ማለት ነው። ስለዚህ በኦነግ ሰራዊት ውስጥ ከጫፍ እስከ ጫፍ ድረስ ይሄንን ስምምነት ተግባራዊ በማድረግ በኩል ልዩነት የለም ነው የሚሉኝ የጊዜ ጉዳይ ነው የመጓተት ጉዳይ ነው ያለመመቻቸት ብቻ ነው ምንም ችግር ችግር የሚፈጥር ሁኔታ የለም። ምናልባት የኦነግ ሰራዊት ነን ብለው ወደ ትጥቅ ትግል እንቀጥላለን የሚሉ ቢኖሩ ኦነግ እውቅና ይሰጣቸዋለን እነዚህ ኃይሎች አሁንም ቢሆን የኦሮሞ ነጻነት ሰራዊት ነን እያሉ ልዩ ልዩ ወንጀሎችን ሲሰሩ የነበሩ በምስራቁም በምዕራቡም ይሁን በደቡቡ የሚታዩ የተወሰኑ የሚንቀሳቀሱ ብዙኖች ወይንም ደግሞ ግለሰቦች ሊኖሩ ይችላሉ። ይሄም ከአሁን በፊትም ሆናል። አሁንም አልፎ አልፎ የሚካሄዱ ነገሮች አሉ በኦሮሞ ነጻነት ሰራዊት ስም። ያ ደግሞ በኦሮሞ ነጻነት ግንባር ትእዛዝ የሚሠራ ተግባር አይደለም። እና ከኦሮሞ ነጻነት ግንባር ትእዛዝ ውጪ ወይንም ደግሞ ሌላ ዓላማ አንግቦ ወደ ዱር የሚወጣ ሀይል ካለ ያንን የሚቀበልበት ምክንያት የለም። የኦሮሞ ነጻነት ግንባር መንግስት ትጥቅ አንፈታም የሚሉትን በሀይል አስፈታለሁኝ ራሴ ብሏል። የኦሮሞ ነጻነት ግንባር ይተባበራል። ከዚህ አቋም ጋር መሰረታዊ ነገር አሁን የዚህ የለውጡ መንፈስ ማንኛውንም ነገር በሰላማዊ መንገድ በምክክል በመነጋገር መፍታት ነው የሚያፈነግጥ ኃይልን ቢን ቢፈጠር እንግዲህ ቢፈጠር ነው እንግዲህ ላይፈጠርም ይችላል ያንንም አስተምሮ መክሮ ለመመለስ መስራት ቅድሚያ የሚሰጠው ተግባር ነው በዛ ላይ ነው ምክክር ሲደረግ የነበረው እና መንግስት ወደ ሰፊ ነው ቸኩሎ እርምጃ ወደ መውሰዱ የሚገባ አይመስለኝም። በዚህ መንፈስ ትግሉም በትጥቅ ትግል አላማውን ለማስፈጸም የሚታገል ቡድን ከተገኘ ያንንም ወደ ሰላማዊ ትግል ለመመለስ ነው ቅድሚያ ተሰጥቶ የሚሰራው ከዛ ውጭ ከሆነ ግን ህግን የበላይነት የማስከበር ግዴታ ስላለበት በወሰነው መንገድ መንግስት ሁኔታውን መቆጣጠር ይችላል። አቶ ቶሌራ አደባ፣ የኦሮሞ ነጻነት ግንባር ቃል አቀባይ፣ በጣም አመሰግናለሁ ለሰጡኝ መግለጫና ለጊዜው። እኔም በጣም አመሰግናለሁ ጊዜርስ። የተከበራችሁ አድማጮች የኦሮሞ ዲሞክራሲያዊ ፓርቲ መሪዎችና የኦሮሚያ ባለሥልጣናትንም እያነጋግርነን በመጪ ዝግጅቶቻችን በመጪ ቀናት እያያዝናቸው እንመለሳለን። ወደ ተከታዩ ዘገባ እናልፋለን። በኤርትራ ላይ ተጥሎ የቆየው የመንግሥታቱ ድርጅት ማዕቀብ መነሳትና ምላሹ የጸጥታው ምክር ቤት በኤርትራ መንግስት ላይ ጥሎት የቆየውን ማዕቀብ በትናንትናው ዕለት አንስቷል። ዩናይትድ ስቴትስ፣ ካሊፎርኒያ ሎስ አንጀለስ ከተማና አካባቢ የሚኖሩ ኤርትራውያንና ትውልድ ኤርትራ አሜሪካውያን ሎስ አንጀለስ የሚገኘው የኤርትራውያን ባህል ማዕከል ውስጥ የደስታ መግለጫ ፕሮግራም አዘጋጅተው ነበር። የሎስ አንጀለስ ዘጋቢያችን ዳንኤል አርጋው ተከታትሎ ዘግቧል። በመጀመሪያ ደረጃ ስለ ጊዜያችሁ እጅግ አርጌ አመሰግናለሁ። በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ለዘጠኝ ዓመታት ያህል ጥሎት የነበረውን ማዕቀብ ማንሳቱን ተከትሎ በሎስ አንጀለስና አካባቢዋ የሚኖሩ ኤርትራውያን አሜሪካውያን በማህበረሰብ አገልግሎት ጽፈት ቤታቸው የደስታ ምሽት በትላንትናው ዕለት አክብሮ አምሽቷል። በኤርትራ ላይ የተጣለው ማዕቀብ በመነሳቱ የተሰማቸውን ስሜት ያጋሩኝ ዘንድ እዚህ ሁለት እንግዶችን ጋብዣለሁ። አስመሮም ተሰማራን ባያለሆኝ እዚህ ነው የምኖረው። የሎስ አንጀለስ ኮሚኒቲ ወይም ማህበረሰብ ሊቀመንበር ነኝ። ነን። ማዕቀቡ በመነሳቱ እንደው ምን ተሰማት አቶ አስመሮም? በጣም ተደስቻለሁ። ሁላችን ኤርትራውያን አገር ውስጥ ያለነው ግን ውጭ አገር ያለነው በጣም ይህንን ቀን ልክ እንደ ሁለተኛ ነጻነት ሆኖ ነው የሚሰማል ምክንያቱም ብዙ ህዝባችን ወጣቶቻችን ጠቅላላው ሀገራችን ውጭ ሀገር ያሉ የሆኑ ውስጥ ሀገር ስንት ስቃይ አሳልፈው በመጨረሻ ግን ይህንን መፍትሄ በማግኘቱ በጣም ተደስተናል። ስሜ አምባሳጀር ብርሃኔ ይባላል። ሎስ አንጀለስ ባህላዊና ሲቪካዊ ሴንተር ሊቀመንበር ነኝ። እንዲሁም በተጨማሪ ደግሞ የቆንስላዊ ጉዳዮች ኃላፊ ነኝ ማለት ነው። በኤርትራ ላይ የተጣለው ማዕቀብ በመነሳቱ የተሰሙት ስሜት እንዴት ይገልጹታል? ይህንማ መግለጹም ያስቸግራል። በጣም በጣም በጣም ነው ደስ ያለን። ኢንፋክት ብዙ ጊዜ ወስዷል የሚል እምነት ነው ያለኝ። አስቀድሞ በአንድ ዓመት ውስጥም እንትን መነሳት የነበረበት ማዕቀብ ነው እና እኛ እዚህ ያለነው ደግሞ ልክ እንደ አገር ቤት ያሉት በጣም ደስ ብሎናል። እንደምታየው ሁሉም ደስታውን ለመግለጽ እዚህ ተሰባስቧል ማለት ነው። እንደው የኤርትራ መንግስት በተለያዩ ዓለም አቀፍ የሰብአዊ መብት ድርጅቶች በሰብአዊ መብት ረገጣ ጥሰት፣ በተለያዩ ጊዜያቶች ጋዜጠኞችን በማሰር ክስ ይመሰረትበታል። ምንም እንኳን ማዕቀቦ ቢነሳ የሚለወጥ ነገር የለም የሚሉ ወገኖች አሉ። በእናንተ በኩል ምን አስተያየት አላችሁ? ወል ካየሆፈ አንደኛው ክስ ምን ነበር? ኤርትራ ለአልሸባብ ትደግፋለች፣ ታስታጥቃለች የሚል ክስ ነበር። ግን እንደምታውቀው ምንም አይነት መረጃ ስለሌለ ነው የጣሉት። እና ብዙ አይነት ክሶች በተለያዩ ጊዜያት አይተናል። እና እነሱም ልክ እንደዚህ ምንም አይነት መሰረት እንደሌላቸው ነው እኛ የምናውቀው ማለት ነው። እና ችግሩ ምን መሰለ ይህ ሁሉ ነገር የመጣው ከውጊያ በኋላ ነው እና ውጊያ አብቅቷል። አንድ አዲስ ምዕራፍ ተከፍቷል፣ አሁን የሰላም ምዕራፍ። እና ሁሉም ነገር አንድ በአንድ እንደሚፈታ እርግጠኛ ነኝ። አቶ አስመረው የሚጨምሩታል። ልክ ወንድሜ እንዳለው ብዙ ክስ ተመስርተዋል፣ ተመስርት ነበር። ግን ይህንን ሁሉ ክስ መሰረት የሌለው አላማው የተለየ ነው እንጂ እውነትም አይደለም። አሁን ኤርትራ እንደ ሀገር እንዳትቆም ህዝቧ በሰላም እንዳይኖር ለማድረግ የተደረገ ተንኮል እንጂ ይህ ሁሉ በኤርትራ የተከሰተው ክስ እውነት አለመሆኑ ብቻ ነው እኔ የማውቀው። ችግር የለም ማለት አይደለም ግን እንደሚሉት የኤርትራ የተለየ ችግር እንደተለየ ችግር ተወስዶ በዚሁ የማያስፈልግ ማዕቀብና ችግር መግባቱ ተገቢ አልነበረም ነው የሚለው። መንገዶችን እጅግ አድርጌ አመሰግናለሁ። እኛም እናመሰግናለን ዳኒ። እኛም እዚህ መጥተ በዚሁ የደስታ ቀናችን ይህንን እድል መስጠትህ በጣም እናመሰግናለን። እናመሰግናለን ዳንኤልንም እንግዳውንም። በሌላ በኩል ማዕቀቡ በኤርትራ ህዝብ ላይ ያደረሰው ጉዳት አልነበረም ሲነሳም፣ የሚያስገኝለት ጥቅም የለም ይላሉ። አንድ ሀገር ኤርትራ በሚባለው የፖለቲካ እንቅስቃሴ ውስጥ ከፍተኛ የቦርድ አባል መሆናቸውን የገለጹት አቶ ሰሎሞን ገብረ ኢየሱስ ጠቅላይ ሚኒስትር አብይ አህመድ ከአንድ አምባገነን መሪ ጋር የሚያደርጉት ውል የኤርትራንና የኢትዮጵያን ህዝብ አደጋ ላይ ሊጥል የሚችልም ነው ብለዋል አቶ ሰሎሞን አዳነች ሳያ ያናጋግራቸዋለች። አቶ ሰሎሞን ገብረ ኢየሱስ፣ በመጀመሪያ ደረጃ ለጊዜውና ለትብብሮ እናመሰግናለን። አሁን እንግዲህ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በኤርትራ ላይ ተጥሎ የነበረውን ማዕቀብ አንስቷል። ለዘጠኝ ዓመታት ያህል ይመስለኛል ተጥሎ የነበረው እና እስቲ በዚህ ላይ ያለዎትን አመለካከት ቢገልጹልን። እሺ ይሄ ማዕቀብ ኤርትራ ላይ የተጣለበት ዋናው ምክንያት ኤርትራ መሪ ወይም ፕሬዚደንት አልሸባብን ይደግፋሉ ተብሎ ነው ይሄ ማዕቀብ የደረሰባቸው ማለት ነው። ስለዚህ ይሄ ማዕቀብ ለኤርትራ ህዝብ ምንም የጎዳው ነገር የለም፣ የጠቀመውም ነገር ምንም የለም። ተግባራዊም አልነበረ። ምክንያቱም የመንግስት ባለስልጣናት ከአንድ ሀገር ወደ ሌላ ሀገር መንቀሳቀስም አይፈቀድባቸውም ነበር የመንግስት የሆኑ አንዳንድ ተወካዮችም ከኤርትራ ውጪ ቢዝነስ ማድረግም አይፈቀድላቸውም ነበር። ግን በአንጻሩ በዚህ ላይ ምንም ክትትል የተደረገ ነገር የለም። መንግስትም የኤርትራ መንግስትም እንደፈለገው ነበር የሚንቀሳቀሰውና የሚሰራው። ስለዚህ ይህ ማዕቀብ ዝም ብሎ ወረቀት ላይ የነበረ እንጂ በተግባር ላይ ያልተሰራበት ስለሆነ መነሳቱም አለመነሳቱም ምንም ያመጣው ለውጥ የለም ነው የምንለው። ግን በአንጻሩ ኤርትራ ላይ ያለው ስርዓት ማለት ፕሬዚደንት ኢሳያስ አፈወርቂ አሸባሪዎች ከማገዝ ወይም ራሳቸው ደግሞ አሸባሪ ከመሆን አንድ ቀንም አንድ ሌሊትም አርፎ ስለማያውቁ የማዕቀቡ መነሳት ምንም ብዙ የሚያመጣ ለውጥ አለው ብዬ አልገምትም። እንዴት በተግባር ላይ አልዋለም ሲሉ፣ እንግዲህ የተወሰኑ ሰዎች ከሀገር እንደፈለጉ እንዳይንቀሳቀሱ፣ ገንዘባቸውም ወይ ንብረት ካላቸው ውጭ ማስወጣት አይችሉም የሚል ነው። እንግዲህ ድንገጋው በዛም ላይ ህዝብን እንዴት ላይጎዳ ይችላል? ዘጠኝ አመት ሙሉ ማዕቀብ ሲጣል እንዴት አይጎዳም ህዝብን ምክንያቱም ሁለት አይነት ማዕቀብ ነው ያለው። አንድ ማዕቀብ ይሄ ስማርት ሳንክሽን የሚባለውን በባለስልጣኖችና በወታደሮች አዛዦች ያነጣጠረ ማዕቀብ ነው ማለት ነው። ስለዚህ በኤርትራ ህዝብ ላይ በቀጥታ ይሄ ማዕቀብ ምክንያቱም የሆነ ኢንቨስተር ወደ ኤርትራ ለመግባት የሆነ ይሁን ኢኮኖሚ በፓብሊክ ኢኮኖሚ ሴክተር ላይ ምንም ያነጣጠረ ነገር ስላልነበረ ኤርትራ የጎዳት የኢኮኖሚ ባለፉት ዘጠኝ አመታት ከኢትዮጵያ ጋር በነበራት ጦርነት ኤርትራ በኢኮኖሚ አላደገችም ካልሆነ በስተቀር ይሄ ማዕቀብ በቀጥታ ለኤርትራ ኢኮኖሚ ጎዳው ብለን ማሰብ አንችልም ግን ትልቁን የኤርትራን ኢኮኖሚ የጎዳው ነገር ቢኖር መንግስት የሚከተለውን የኢኮኖሚ ፖሊሲ ነው ፕራይቬታይዜሽን አይፈቅድም ኤርትራ ላይ ያለ ንብረት ሁሉም ነገር የመንግስት ነው። ንግድ የሚያደርገው መንግስት ራሱ ነው። ለኤርትራውያኖች እድል ስለማይሰጥ ይሄ ነው የኤርትራን ኢኮኖሚ ያዳቀቀው እንጂ ይሄ የዩናይትድ ኔሽን ማዕቀብ ለኤርትራ ሕዝብ ኢኮኖሚ ጎዳው ብሎ መናገር በጭራሽ አይቻልም። እንግዲህ እርስዎ አንድ ግልጽ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ ጽፈው እንደነበረ ሰምተናል እና ያንን ደብዳቤ ለመጻፍ ያነሳሷት ነገር ምንድን ነው? አዎ፣ ይሄ ደብዳቤ ለጠቅላይ ሚኒስትር ዶክተር አብይ የጻፍንበት ምክንያት ምንድን ነው? ዶክተር አብይ ወደ ስልጣን የመጡት የኢትዮጵያ ወጣቶች ባደረጉት የዲሞክራሲ ና የፍትህ እንቅስቃሴ ወደ ስልጣን የመጡ ሰዎች ናቸው። እና እንዲህ ሆኖ ሲያበቁ ከአንድ አምባገነን መሪ ፓርላመንት ወይም ደግሞ ህገ መንግስት የሌለው ሀገር፣ የህዝብ ተወካዮች የሌለበት ሀገር የሚመሩ ህዝቡን አርበርብደው አንቀጥቅጦ ከሚመሩ መሪ ጋር ሆነው ሰላም ማምጣት ስለማይቻል የሚያደርጉትን ሁሉ ውሎች የኤርትራን ህዝብ ያካተተ መሆን አለበት። የሚያደርጉትን ውል ፍትሀዊ እንዲሆን ዘለቄታ እንዲኖረው የኤርትራን ህዝብ ግምት ውስጥ ያስገባ እንዲሆን ነበር ጥያቄው ያቀረብ ነው። ግን እንደምናየው ከሆነ ግን ዶክተር አብይ ከአቶ ኢሳያስ አፈወርቅ ጋር ሆነው ብዙ በፖለቲካም በሁሉም ነገር ሽርክነት ፈጥረዋል። ይሄ ደግሞ ለኤርትራና ለኢትዮጵያ ህዝብ በመጪው አደጋ ሊከት የሚችል ብለን ነው የምናምነው። ምን አይነት አደጋ ውስጥ ነው ሊከት የሚችለው? ለምሳሌ የሚደረጉት ያሉት ውሎች የኤርትራ ህዝብ ምንም አያውቀውም። የሚሰማ ያለው ከሶስተኛ አካል ካልሆነ በስተቀር ምንም ምን እንደሚደረግም አያውቀውም። ስለዚህ ከአንድ በህጋዊ መንገድ የማይሄድ የህዝብ ተወካዮች የሌሉበት ስርዓት ጋር የሚደረገውን ነገ የኤርትራህን ህዝብ ይሄ የሚደረጉን ውሎች የማያውቃቸው ከሆነ ሊቀበላቸውም አይችልም። ስለዚህ የሚደረጉት ያሉት ስምምነቶች ፕሬዚደንት ኢሳያስ በህይወት እስካሉ ድረስ የሚሰሩ እንጂ እሳቸው ከስልጣን ከለቀቁ በኋላ ዘላቂነት ሊኖራቸው ስለማይችል ነው። እሺ እንግዲህ፣ አቶ ሰለሞን ገብረ ኢየሱስ ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም በበኩል አመሰግናለሁ አዳነች። የተከበራችሁ አድማጮች ዝግጅቶቻችን ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ በተስታ በላቸው እና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ቆንጅት ይታየና እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና እደሩ። Thank